ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጤና ይስጥልኝ ክቡራትና ክቡራን እንግዶቻችን፣ ከዚህ ከአዲስ አበባ ከኪነ ጥበብ ባለሙያ አለማየው ገብረየቱ ጋራ ቆይታ እናደርጋለን። ምክንያታችን ሰሞኑን እየተከበረ የሚገኘውን የአሜሪካና ና የኢትዮጵያ 120ኛው የዲፕሎማሲ ግንኙነት መነሻ ያደረገ የኢትዮጵያ የኪነ ጥበብ ባለሙያዎች በአሜሪካ ኤምባሲ አሰባሳቢነት አንድ ላይ ተገናኝተው ወጣቶቹም፣ አንጋፋዎቹም የኢትዮጵያ ኪነ ጥበብ በተለይም ከአሜሪካና ና ከኢትዮጵያ ግንኙነት አኳያ ውይይት አድርገው ነበረ። ያንን ውይይት በማስተባበር የአንበሳን ድርሻ የወሰደው የኪነ ጥበብ ባለሙያ አለማየሁ ገብረ ህይወት ነው። ከእርሱ ጋራ የሚኖረን ቆይታ እንድትከታተሉ በአክብሮት ጋ ጋብዛለሁ እንግዳችን ስለ ውክ እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ እግዚአብሔር ይስጥልኝ ወደ አንተና ወደ አሜሪካ ኤምባሲ ግንኙነት መምጣት የተሻለ ይሆናል ያው አሜሪካ ቆይተህ ወደ ኢትዮጵያ መጥተሃል ስትመጣ ደግሞ ከአዲስ ስራ ጋር ነበረ የመጣኸው አንድ ሶስት ወር አራት ወር አካባቢ ሆነው እንግዲህ አንድ ተለቅ ያለ ስራ ትልልቅ አርቲስቶች ጋር አብረህ ይዘህ የመጣኸው ስራ ስለነበረ እሱን ንገረን እና ወደ ተገናኘንበት ዋና ዓላማ እንግባ እሺ እንደ በድጋሚ አመሰግናለሁ እንግዲህ ገና ከተማሪነታችን ጀምሮ አንዳንድ የአሜሪካ ደራሲዎች አሉ። ከነዚህ አንዱ አርተር ሚለር ነው እና የአርተር ሚለርን ስራዎች እያነበብን የተመለከትን ስለቆየን አይምሮዬ ላይ ነበር። በተለይ የአሜሪካ ሀገር ሄጅ እና ዴዝ ኦፍ ሰልስማን የሚባለው ስራው በተለይ አቶ መንግስቱ ለማም ሲነግሩን ከዛ ጋር ሻባተ ጋም ደግሞ ፊልሙን አብረን ስናይ ሁልጊዜ ልቤ ላይ ነበር። ለምንድን ነው የማልተረጉመው የሚል ና ብዙ ነገሩ ወደ ኢትዮጵያ ካልቸር ወደኛ ያለንበት እውነታ የሚመሳሰል ነገር አለ። የቤተሰብ ድራማ ስለሆነ ና ለምን አልተረጉመ ብዬ አስብ ነበር ና ተረጎምኩት። ከዛ እንደምታውቀው እዚህ ሀገር ቲያትር ወስደ ስትሰራ ያው ወጪው ከባድ ነው። በዛ ላይ ደግሞ ቲያትር ቤት ገብቶ ብዙ እንትን አለው እና ለምን አሜሪካን ኤምባሲን አልጠይቅም ብዬ ሳናገራቸው የሆነ ግራንት ውድድር ምናምን ነበረ እና ለምን ተወዳደር፣ እዛ አሉኝ። ተወዳደርኩ፣ አጋጣሚ ያሸነፍኩ እና ባለሙያዎችን አሰባስበን ስራውን ለማዘጋጀት በቃን ማለት ነው። አንጋፋው ከያኒ ጋሽ ተክሌ ደስታ አዘጋጀው። ተስፋዬ ገብረሃና ዋናውን የዊሊ ሎማንን ሚና ተጫወተ። በዛ ላይ ምክትል አዘጋጅ ነው። ሌሎችም እንዲሁ ታዋቂ የሆኑ ልምድ ያላቸው እና የተወሰኑ ወጣቶች በጋራ ሆነን ሰራ ነው ማለት ነውና ጥሩ ነበር። በብሔራዊ ቲያትር ነበር የተከፈተው። ከዛ እንዳልኩ የቤተሰብ ድራማን ቢሆን ወጣቶቹን የሚመለከት ስለነበር የመጀመሪያ ትኩረታችን በኮሌጅና በሁለተኛ ደረጃ ያሉ ተማሪዎች ማሳየት ስለነበር ወጣ ብለን በጎንደር፣ በባህር ዳር፣ ጂማ፣ አዋሳ እንደዚህ ተዘዋውረን ለማሳየት ሞከረናል። አዲስ አበባም ቀጥለን እንሰራለን ብለን አስባለን መክፈቻው ብቻ ስለታየ ማለት ነው። እና እንግዲህ ይሄ ነው መነሻችን፣ ያቀራረበን አሁን በቀደም ያነሳ ወርክሾፕም የዚሁ ክፍል አካል እንዲሆንና የሁለቱን ሀገሮች የመቶ ሃያኛ ዓመት የዲፕሎማቲክ ግንኙነት የተጀመረበትን ሰበብ አድርጎ ምን አድርገናል፣ ምን ነበር የሚለውን ወደኋላ ሄዶ የማስታወስ ስራ ነበር ማለት ይቻላል። በነገራችን ላይ ጋሻ ለማየው የአንተን የሕይወት ታሪክና አጠቃላይ ከዚህ በፊትም የሰራቸው በዩኒቨርሲቲ ያለህን ቆይታ፣ በተለይም ደግሞ ከቲያትር ጋራ በተያዘ እየሰራ ያለውን ምርምር በተመለከተ ሰፋ አድርገን በሌላ ጊዜ ለኤስቢኤስ ራዲዮ አድማጮች የምናቀርብ ይሆናል። በዚህ አጋጣሚ አንተንም ቃል እያስገባሁ ነው፣ እኔም ቃል እየገባሁ ነው። አሁን በዋናነት የሰሞኑ ወርክሾፕ ሰልፍ ነውና፣ ትልቁ መገናኛችን 120ኛው የኢትዮጵያና የአሜሪካ ግንኙነት ሲታሰብ በግንኙነቱ ውስጥ ኪነ ጥበብ ትልቅ ቦታ አለው ተባለ። ትልቁ ቦታ ማሳያ አድርገህ ደግሞ አንተ የመነሻ የጥናት ጽሁፍ አቅርበን ያንን እስኪ አጠር አድርገህ ለአድማጮቻችን ግለጽልን። እሺ፣ እንዳልከው መቶ ሀያኛ ዓመት የሚባል ብዙ ነገር የሚሸፍን ነገር ነው። ኢኮኖሚው አለ፣ ፖለቲካው አለ፣ ማህበራዊው አለ። እኛ ደግሞ በተለይ ወደ ኪነ ጥበብ ስናመጣው ኪነ ጥበብ በተለይ ወደ ቲያትር ስንመጣ መነሻችን እኛ የባህል ማዕከል ነው ድሮ ኪነ ጥበባት ው ቲያትር የሚባል ነበር ወይም ክሪኤቲቭ አርት ሴንተር፣ አሁን ዛሬ ባህል ማዕከል የሚባለው ማለት ነው። እና ያን ጊዜ ሁለት አሜሪካውያን አንደኛው የግብፅ አሜሪካዊ ነው። እና ሁለቱ መጡ፣ ዶክተር ፊሊፕ ካፕላን እና ፕሮፌሰር ሳሌም ኤልዳብ የሚባሉ ሁለቱ ሰዎች መጡ። ያን ጊዜ ደግሞ ጋሽ ተስፋ የገሰሰ ከአሜሪካን ሀገር የመጀመሪያ ሁለተኛ ዲግሪውን በቲያትር እዚህ ሀገር የመጀመሪያ ዲግሪውን አግኝቶ ይዞ የተመለሰበት ነበር በፈረንጅ 61 እና ይሄ የተቋቋመው ባህል ማዕከል ደግሞ በ63 ነው በፈረንጆች አቆጣጠር ማለት ነው። ስለዚህ ዶክተር ፊሊፕ ካፕላን ዳይሬክተር ሲሆኑ ጋሽ ተስፋዬ ምክትል ዲሬክተር ሆኖ ነበር የሚሰራው። ፕሮፌሰር ኤልዳብ ደግሞ የሙዚቃ ባለሙያ ነው። አብረው ነበሩ ሶስቱ የሚንቀሳቀሱ እና ባህል ማዕከል እንግዲህ የእኛ መነሻ ያደርግ ነው። መነሻ ፖይንት እንደሚሉት ማለት ነው። ስለዚህ ከዛ የተነሳ ነው ምንድን ነው ብዙዎቹን የኢትዮጵያ የኪነ ጥበብ ሰዎች የሚያስተሳስር መድረክ ነው ባህል ማዕከል ለምሳሌ የጸጋዬ ገብረመድህን ቲያትሮች፣ የመንግስቱ ለማ ቲያትሮች ይታዩ ነበር። አዘጋጁ ደግሞ መጀመሪያ ተስፋዬ ገሰሰ ነው። ለምሳሌ ከመንግስቱ ለማ ያላቻ ጋብቻ ና ጠልፎ በኪሴ ታይተዋል። አጼ ኃይለ ስላሴ ታዳሚ ነበሩ፣ እዛ ውስጥ እዛ ሆኖ ይመለከቱ ነበር። የጋሽ ጸጋዬ ገብረመድህን የእንግሊዝኛው ቴዎድሮስ ታይተዋል፣ እና ሌሎች ስራዎች የሚታዩ ነበር። ጋሻ ባተ ለምሳሌ ኋላ የታወቀው አዘጋጅ እዛ በጋሽ ተስፋዬ ስር የነበረ ነው። ሜንቶር እያደረገ እየመከር ያሳደገው ነው። እሱ ደግሞ በተራው እነ ወጋየሁ ንጋቱ እነ ደበበ እሸቱ ደግሞ መጣው ከጋሻ ባተ ና ከጋሽ ተስፋዬ ጋራ እንዲሁ ያደጉበትን ነገር ታያለህ። ሌላው ደግሞ ተስፋዬ ለማ። ተስፋዬ ለማ በወጣትነቱ የኦርኬስትራ ኢትዮጵያ ከባህል ማዕከል ጋር የተያያዘ ነበረ እና እዛ ሄደና ጋሽ ተስፋዬን ስራ እፈልጋለሁ ይለዋል። ምንድነው ማንጎራጎር ትችላለህ? አይ ይለዋል። ሙዚቃ መሳሪያ ትጫወታለህ እንደው እና ምንድነው ትራምፔት ትንሽ ይለዋል። እነሱ እያየ ስላደገ ነው። ከዛ ምንድነው እስኪ እድል ስጠው ይልና ይቀጥረዋል። ከዛ እንግዲህ ያው ግጥም መጻፍ ጀመረ፣ ዜማ ማውጣት ጀመረ። በፉጨት በምን ነው። መሳሪያ ብዙ አይጫወትም ነበር፣ ግን ለኢትዮጵያ ሙዚቃ ትልቅ ነገር ያበረከተ ታለቅ ባለሙያ ነው እና ከዚህ ጋር የተያያዙ ለምሳሌ ሀይሌ ገሪማ፣ ፕሮፌሰር ኃይሌ ገሪማ እንዲሁ ከበዓል ማዕከል የነጋሽ ተስፋዬ ተማሪ ነበረ። ከዛ በኋላ ነው ወደ አሜሪካ ሄደው እና ብዙ ሰዎች እና ሃይማኖት አለሙ፣ ሌሎች ሌሎች ልንጠራቸው የምንችላቸው አንደኛ ውጭ ሀገር የሚሄደው ተምሮ መምጣታቸው ከአሜሪካን ሀገር በትምህርት በቲያትር ለምሳሌ የመጀመሪያው ተስፋዬ ገሰሰ ነው። ቀጥሎ ሃይማኖት አለሙ ነው። ከዛ እና ቦና አሻግሬ አሉ። እነዚህ ሶስቱ ሰዎች እንኳ ባነሳልህ ተመልሰው መጣው፣ በቀጥታ በመምህርነት ያገለገሉ ናቸው። በኪነ ጥበብ ስራ ደግሞ ሰፊ ሚና የተጫወቱ ናቸው። በአዘጋጅነት፣ በተዋናይነት፣ በድርሰት በተለያየ መንገድ ማለት ነው በመምህርነት እና ይሄ ግንኙነት በጣም ጠቅሞናል። ምክንያቱም እነዚህ ሶስት ሰዎች ብቻ በማንሳት አሁን የኢትዮጵያን የኪነ ጥበብ ገጽ የለወጡ ሰዎች ናቸው። የኢትዮጵያን የቲያትር እድገት እንዲመጣ አስተዋጽኦ ያደርጉ ናቸው። ያን ጥበቡን ተክነው የመጡ ሰዎች ናቸው። በዘመናዊ መንገድ በትምህርት በእውቀት ተንተርሰው ማለት ነው። ስለዚህ ሌላውም ጋር ሄል ይችላል። ምሳሌ አሁን በሙዚቃው ብትሄድ በጣም ዶክተር አሸናፊ ከበደ ዶክተር አሸናፊ ከፈደ የመጀመሪያ ዲግሪ ሆን ሁለተኛ ዲግሪና ሶስተኛውን የፒኤችዲ ሆን የዶክትሬት ዲግሪ የተማረው አሜሪካ ነገር ነው። እሱ ደግሞ የመጀመሪያው ዳይሬክተርና የያሬድ ሙዚቃ ትምህርት ቤት መስራች ነው። እንግዲህ አየኸው፣ እንዴት እንደምታየው ከዛ አለፈለገ ሰላም ደግሞ ትልቁ አርቲስት ብንወስድ እሳቸው በፈረንጅ አቆጣጠሩ በ1954 ነው የተመረቁት ሺካጎ የሚታወቀው ስኩል ኦፍ አርት በጣም የሚታወቀ ውስጥ ተምረው እንደ ፈረንጆች አቆጣጠሩ በ1954 ኢትዮጵያ መጥተው የአዲስ አበባ ስነጥበብ ትምህርት ቤት ይባል የነበረውን ዛሬ በሳቸው ስም አለ ስኩል ኦፍ አርት ዲዛይን ወይም ደግሞ አለ የስዕልና የዲዛይን ትምህርት ቤት የሚባለውን ያቋቋሙ ናቸው። እና እንግዲህ የእነዚህን ሰዎች ታያለ። ሙላቱ አስታጥቅ ለምሳሌ በሙዚቃው መደመር እንችላለን። እሱ በርከላ የሄደው እዛ ተምሮን የመጣው ከወጣቶቹ እዛ ላይ እንዳሳየሁት አበጋዝ ሾታን፣ ሄኖክ ተመስገንን፣ እነዚህ ተምሮ መጣ። አሁን የኢትዮጵያ ሙዚቃ ምልክቶች ናቸው። እና ትምህርት ሰውን ይለውጣል። በተለይ የእኛ ባህላዊ እውቀት ኖሮን ባህላዊ ዘመናዊ ሀብት ኖሮን ያሬድን የመሰለ ያሬድ ቅዱስ ያሬድ ያለንበት ነው አይደለም። እና የቅዱስ ያሬድ እውቀት ብዙ አላስፋፋ ነው፣ ከቤተ ክርስቲያን እንዲወጣ አላደረግ ነው። ስለዚህ እነዚህ ሰዎች እዛ ዘመናዊ ነው ሄደው ተምረው መጠው ጋሽ ሙላቱ እንደሚያደርገው ያሬዳዊውን በዘመናዊ መንገድ እንዴት ሲጫወተው በባህላዊ መንገድ ሆኖ ግን የተጻፈ ሙዚቃ አድርጎ ስታየው እውቀት እንዴት ጠቃሚ ነገር እንደሆነ ለማንኛውም መስክ፣ በተለይ ደግሞ በስነ ጥበብ መስክ ትልቅ አስተዋጽኦ እንዳለው የሚያሳይ ነው እና ይሄን በትዝታ መልክ ይሄን አድርጋችኋል። እኛ ደግሞ ለምሳሌ ኦርኬስትራ ኢትዮጵያ በዞርበት ጊዜ አሜሪካ በሄደበት ጊዜ እነ ሌላ ያው እንደጠቀስኳቸው ፒስ ኮር ሆነው የመጡ ብዙ ደግሞ ሰዎች የሙዚቃ መምህራን ነበሩ። ዶክተር ሲንቲያ ኪምበርሊን፣ ጆንኮ፣ ቻርልስ ሳትን ለምሳሌ ጊታር፣ ፒያኖ ይጫወት ነበረ። እዚህ ሲመጣ መሰንቆ ተምሮ መሰንቆ እየመታ ይዘፍን ነበር መሰንቆ የሚል ፈረንጅ አዝማሪ እስኪባል እና የእነዚህ ሰዎች መምጣት ብዙ ነገር እንዲለወጥ አድርገዋል እና በተለይ ኦርኬስትራ ኢትዮጵያ አሜሪካ በሄደበት ጊዜ የእኛ አስተዋጽኦ ደግሞ ከአሜሪካ መውሰዱ ቻ ሳይሆን ለአሜሪካኖች መስጠታችን በየዩኒቨርስቲ ዞሮ ሰርተዋል። እንደውም ኤድ ሱሊቫን የሚባል በጣም የታወቀ ሾው አለ። እዛ ሁሉ ቀርቦ በጣም ሀይለኛ ተቀባይነት አግኝተው ነበር፣ ተመልካች አግኝተው ነበር። እና እነዚህ እነዚህ ነገር አበረታቷቸው አልበም አሳትመው ሁሉ መጥተዋል። ከዛ ማለት ነው። አየህ ስትገናኝ፣ የጋራ ነው ሙዚቃ ጥበብ፣ እውቀት የምትለው ነገር ማለት ነው። እና ትለዋወጣለህ። እና በዚህ መንገድ ይሄን አድርገናል። ከዛ የት የምንሄደው አሁንስ? ዛሬ የት ላይ ያለ ነው ነው ጥያቄ። ከአብዮቱ ፍንዳታ በኋላ ያ ግንኙነት እየተቀዛቀዘ ሄደ። እኛ ፊታችን ወደ ምስራቁ ስናዞር ምዕራባውያን የእኛን በሰብአዊ ድጋፍ ብቻ የማድረግ ነገር ኤምባሲያቸውን ራሱ በአምባሳደር ደረጃ የነበረ ሁሉ ማንሳት በተወካይ ምናምን በቆንሲል ደረጃ እነዚህ ነገሮች ሲመጡ እስከ ቅርብ ጊዜ ድረስ ማለት ነው። ይሄ የሶሻሊዝም ብሎክ እየፈረሰ እየተዳከመ እስከሄደበት ጊዜ ድረስ በቃ ጎራ ተለየ። ኦሎምፒክ ለምሳሌ ታስታውስ እንደሆነ ምስራቅ ሲሆን እንሄዳለን፣ ምዕራብ ሲሆን እንቀራለን። እና እንዲህ አይነት ነገር ነው የነበረው። ዛሬ ስናየው እየረሳነው ካሉ መስጠቅር በጣም ምን ያህል ዲቫይደድ እንደነበር የተከፋፈል እንደነበር ታያለና ና አሁን አሜሪካኖቹ እኛ የፈለግነው ምንድን ነው? ከዚህ በፊት እንዲህ አይነት አስተዋጽኦ አድርጋቸዋል። አሁን ያለው ትውልድ ከትልቆቹ የተማረው ነገር አለ፣ ግን ደግሞ በመሀል ክፍተት አለ። ያን ክፍተት የምንሞላው በስልጠና ነው። የተወሰኑ ባለሙያዎች መጥተው እዚህ እንዲሰጡልን ስልጠና፣ የተወሰኑ ወጣቶች ደግሞ እዚያ ሄደው ተምረው እንዲመጡ የማድረግ ነገር፣ አንዳንድ ተቋማት ላይ የምናያቸውን ችግሮች በዚህ ረገድ ምን ታደርጉልናላችሁ የሚል ነው። እንግዲህ ወርክሾፕ ላይ የተወያየ ነው ያው ሰምተሃል። በተቻለ መጠን ምንድነው ችግራችን የሚለው ላይ ፎከስ ለማድረግ ሞከረናል። ብዙ እንዳለ ዋራ ቀስ ቀጥላል። እውነት ነው። ያው ውይይቱም ላይ ስለነበርኩኝ የተነሱ ነገሮችን እየቆየን እናነሳቸዋለን ያሉት እንግዲህ አንተ በመነሻዊ ጥናታዊ ጽሑፍ ለውይይቱ መነሻ ይሆን ዘንድ ባቀረብከው የዳሰስከውን አቅርበህልናል። እዛ ላይ ከተነሱ ነገሮች መሀል አሁን በዚህ ወቅት ደግሞ አሜሪካን ሀገር የሚኖሩ በርካታ ኢትዮጵያውያን ዲያስፖራዎች በኪነ ጥበቡ ዘርፍ እያደረጉ ያሉትን አስተዋጽኦ ለመነካካት ተሞክሮ ነበረ። ያንን እስኪ በትንሹ እንቃኘው። አዎ፣ አሁን በተለይ ካለፉት 30 ዓመታት ወዲህ ደግሞ በመጀመሪያው አክቹዋሊ ሃይማኖት አለሙ ነው የሚነሳው። ምክንያቱም ሃይማኖት እዛ ተምሮ ከመጣ በኋላ አገሩ እየሰራ እስከ ደርግ ዘመን የመጀመሪያ ዓመታት ሰባት ስድስት ዓመታት ነበር እንግዲህ በመሀል ከመንግስት ጋር ያለመግባባት ወይም መጋጨት ሲፈጠር ተመልሶ ወደ አሜሪካ ሄዶ ነበር በስደት እና እዛ ሄዶ እንደ ጴጥሮስ ያችን ሰዓት እንደ እናት አለም ጠኑ ይመስለኛል እነዚህን ቲያትሮች አዘጋጅቶ ለሕዝብ አሳይተዋል። ማሳየት ብቻለም እንደውም አስቀርጿቸው ለእኛ ሁሉ ስንሄድ የማየት እድል አግኝተን ነበር። እና ይሄ እንግዲህ የመጀመሪያውን ነገር ሆኖ እናየዋለን፣ በቲያትር ማለቴ ነው። በሙዚቃ ቀደም ብሎም ነበር። ከዛ ደግሞ ጣይቱ የባህልና የትምህርት ማዕከል ሲቋቋም በአካባቢው ላሉ ወጣቶች እና በአካባቢው ላለው ማህበረሰብ ይህን ከማገልገል ባሻገር ለሌላውም ለምሳሌ የአፍሪካን የሚል ፕሮግራም ተጀመረና ግጥሞች በተለያዩ የአፍሪካውያን ቋንቋዎች እናቀርብ ነበር። ምሳሌውም በአማርኛ ይቀርባል፣ በእንግሊዝኛ ይቀርባል፣ በአረብኛ ይቀርባል፣ በፈረንሳይኛ ይቀርባል እና ሌሎች አንድ ሁለት የአፍሪካ ሀገሮችን እያስተባበን በራሳቸው ቋንቋ ግጥሞችን እንዲያነቡ የማድረግ እንቅስቃሴ ሁሉ ነበር። ነው እንግዲህ ይህ ምንድነው? ዋሽንግተን ዲሲ አካባቢ ያለው የሜትሮፖሊቲያን የምትለው አይነት ከተማ ስለሆነ ብዙ ኢትዮጵያውያን አሉ። ብዙ የሌሎች የተለያዩ ሀገሮች አፍሪካ ሀገሮች አሉ እና ከነሱ ጋር ያለን ግንኙነት እየተጠናከር እንዲሄድ አድርገዋል። ከዛ በተረፈ ደግሞ ቲያትሮች ይዘጋጁና በመላው አሜሪካ በየስቴቶቹ እየዞሩ የማሳየት እንደውም በአንድ ወቅት ከአውሮፓ ድረስ ቴዎድሮስ ራይ በጣም አስታውሳለሁ። አውሮፓን ሁሉ የመዞር እድል እንደነበረ አስታውሳለሁ ኝና እና የጣይቱ እንቅስቃሴ ራሱ ይሄ ትልቅ አስተዋጽኦ ያደረገ ነበር። የኢትዮጵያን ካልቸር ማለት ባህሉን፣ ሙዚቃውን፣ ስነ ጽሁፉን ግጥሙን እዛ ላሉ አሜሪካውያንና ሌሎች አፍሪካውያን ተወላጆች የማቅረብ ሙዚቃዊ ስራዎችን የማቅረብ የህዝብ ለህዝብ የምትለው ለምሳሌ ቡድን በሄደ ጊዜ በጣም መነሻው ሀሳቡ ድርቅ ባጠቃኝ ጊዜ የሰጡንን ድጋፍ፣ በመላው ዓለም ያገኘነውን ድጋፍ እናመሰግናለን ለማለት ነው። ግን የተዘጋጀው ጥበብ በጣም የረቀቀ ስለነበረ የብዙ ተመልካቾችን ትኩረት የሳበ በመላው ዓለም ሊባል የሚቻል ደረጃ ብዙ ሀገራትን አህጉራትን ያካለለ ነበር እና እነዚህ እነዚህ ነገሮች መውሰድ ብቻ መቀበል ብቻ ሳይሆን መስጠት እንደምንችል የሚያሳዩ ናቸው። አሁን ስዕል ኤግዚቢሽኖች ይካሄዳሉ፣ የሙዚቃ ኮንሰርቶች ይቀርባሉ፣ የቲያትር ዝግጅቶች ይኖራሉ። እነዚህ እነዚህ ነገሮች እየተጠናከሩ ቢሄዱ በዳያስፖራ ያለውም ኢትዮጵያዊ የበለጠ ተሳትፎ ይኖረዋል፣ በዛ በኩል የሚያደርገው አስተዋጽኦ አለው። አገር ቤት ደግሞ ከዚህ ካሉ የአሜሪካ ኤምባሲ ብቻ ሳይሆን ሌሎች ኤምባሲዎች የብሪትሽ ካውንስል አለ፣ አሊያንስ ፍራንስ ያለ የጣሊያን ካልች የባህል ኢንስቲቱት ተቋም አለ፣ የራሻ ቋሚ ኤግዚቢሽን የሚባል አለ። ከነዚህ ከእንደዚህ ና ሌሎቹ ጋራ በመተባበር ብዙ ነገር መስራት ይቻላል የሚል እምነት አለኝ። ና እሱን ማጠናከር እና ቅርጽ ማስያዝ ይፈልጋል ብዬ አስባለሁ። በእለቱ እንግዲህ በነበረው ውይይት በርከት ያሉ የወጣትና አንጋፋ የኪነ ጥበብ ባለሙያዎች ተገኝተው ነበረ። በተለየ ሁኔታ ቲያትር ላይ ፎከስ ተደርጎ ነበረ። ምክንያቱ ምንድን ነው? እንግዲህ በቲያትር ላይ ፎከስ ያደርግነው ምንድን ነው? አንደኛ ፕሮጀክታችን ሲጀመር ያው ከቲያትር ጋር የተያዘ ነው ግን ባክግራውንድ በሰጠንበት ጊዜ ሌሎችን ሙያዎችን እህትማማች ስለሆኑ ተደጋጋፊ ስለሆኑ እነሱን ይዘን መጠናል። ሁለተኛ ቲያትር በተለይ ከዚህ ከኮቪዱ ጊዜ በኋላ የመቀሳቀስ ነገር የመዳከም ነገር ታይቶበታል። ለዚህ ደግሞ በዛም እንዳነሳ ነው የቲያትር በተለይ የኢትዮጵያ ቲያትር ዘመናዊ መልክ ያለው ቲያትር አንድ መቶኛ ዓመቱን ባከበርበት ጊዜ አስተባባሪ የሆኑ የነበረው ስለ ቲያትር የሚባለው ቡድን በጣም ጠንካራ ባለሙያዎች ያሉበት ቡድን ነው። ብዙ ወርክሾፖች ለማድረግ ቲያትሮች እንዲሰሩ ለማድረግ ትልቅ እንቅስቃሴ ተድርጓል። እንዳሁም እኛ በውጭ ያኔ የምንኖር የነበር ሰዎች በተለይ አሜሪካና ካናዳ ተከትለን ትልቅ በዓል ለማክበር ሞክረናል። ያሉትን ባለሙያዎች አስተባብረን ምክንያት ብዙ ባለሙያዎች በውጭ ሀገር አሉ እና ለምንድን ነው እኛ ስማና ክብር ይሄ ትልቅ ነገር ነው አናገኘውም አሁን ለምሳሌ ይህ መቶኛ ዓመት ነው አይደል? የዛሬ መቶ ዓመት ሁለተኛ ዓመት ሁለት መቶ ዓመት ለማክበር አንችልም። ይብን የዛሬ መቶ ሀምሳ ዓመት ለማክበር የማይችሉ ብዙ ሰዎች አሉ። አንችል ሰዎች እኖራለን ኖርማሊ፣ እና ስለዚህ ይሄን እድል ማለፍ የለብንም ብለን ነው ያንን ያከበርነው እና በጣም ጥሩ ነበረ ከሀገር ቤቱ ጋር እየተናበብን ነው የሰራነው። ጥሩ ነበር እና ይሄ አሁን ከዛ ወዲህ የተሻሻሉ ነገሮች አሉ፣ ግን የሚቀሩ ነገሮች አሉ። ስለዚህ ምንድን ነው ቲያትሩ እንደዚህ የደከመበት ምክንያት ምንድን ነው የሚለውን ማየት ነበር። አንዱ እንግዲህ ያው ከኑሮ ጋር ከምን ጋር የሚያያዘው ነገር በሌላ መንገድ ነው የምንፈታው። ምክንያቱም እዚህ ውስጥ የተለያዩ ስቴክሆልደርስ እነዚህ ባለድርሻ አካላት የሚባሉ አሉ። አንደኛ ራሱ ባለሙያው፣ ሁለተኛ ቀጣሪዎቹ፣ መንግስት ወይም ሌላ ፕራይቬት ሴክተር ማለት ነው። እነዚህ ሰዎች ጋር እንዴት ነው የምንሰራው የሚለው አንድ ነገር። ሌላ ደግሞ እንግዲህ ኢንተርናሽናል ኮሚኒቲ የሚባል አለ። አለም አቀፉ ማህበረሰብ ለእኛ እንደ ምንድን ነው የሚባለው እንደ ደጋፊ ልናያቸው የምንችላቸዋል ከነሱ ከእነሱ ጋር በመተባበር ይህንን ሙያ እንዴት ማሳደግ ይቻላል፣ አሁን በመቀዛቀዝ ላይ ያለውን ነገር እንዴት ወደፊት እንደድሮ በሁለት እግር ቆሞ እንዲቀጥል ማድረግ የሚቻለው ያሉ ጥቃቅን ችግሮችን እኛ የምናስወግደው ሊሆን ይችላል። በባለሙያ በመንግስት፣ ግን እንደ ስልጠና አይነት ነገር ተቋም ግንባታ አይነት ነገር የካፓሲቲ ቢልዲንግ የሚለው የአቅም ግንባታ እነዚህ እነዚህን ነገር በተመለከተ አንዳንድ ደግሞ አሉ። ዘመናዊ ኤኩፕመንቶች ለምሳሌ የድምፅ የመብራት፣ የስቴጅ እንደዚህ እቃዎችን ደግሞ በቀላሉ ማታገኛቸው፣ በጣም ውድ የሆኑ ነገሮች አሉ። አንድ መብራት አንዳንዴ ስናይ ደንበኛ ፕሮፌሽናል ለብሔራዊ ብሔራዊ ቲያትር የምታስበው 30 ሺህ ዶላር የሚባላል ምሳሌ እንዳለ፣ በሙሉ ካሰብከው እየወረደ ሊሄድ ይችላል። ግን ደረጃውን የጠበቀ ለብሔራዊ ቲያትር ብለህ ብትል እስከ 30 ሺህ የሚያወጣል። ይህን ስታስቡ ውድ ነው፣ በበጀት በምን ነው እና እንደዚህ እንደዚህ ያሉ አሉ። እንግዲህ ሌሎችንም በምን መንገድ ማሟላት ይቻላል? እዚህ ላይ ድጋፍ ብናገኝ ይችላል የሚል ነው እንግዲህ ሀሳብ የመጣው እንጂ በአጠቃላይ እኛ ለራሳችንም ማድረግ ያለብን አለ። ሁለተኛ የባለሙያውን ጥንቅር አይተው እንደሆነ አክተሮች አሉበት ወደ እሱ ልመጣ ነበር። በጾታም፣ በእድሜም በቲያትር ውስጥ ራሱ ያለው የባለሙያ ስብጥርን ጠቀስ አርገህልን። ከዚህኛው ቀጥሎ ደግሞ ወደ ዋናው በእለቱ ስለተነሱ አንኳር ጉዳዮች የምንገባ ይሆናል። ኦኬ አዎ። ምንድን ነው ስለ ቲያትር ስናወራ ሁልጊዜ የሚታየው ምንድን ነው መደክ ላይ ያሉ ተዋንያን ናቸው የሚታዩት። በእርግጥ እነሱ አንድ ቁልፍ ባለሙያዎች ናቸው፣ ምክንያቱም ከተመልካቹ ጋር የሚፋጠጡት እነሱ ናቸው። አዘጋጁ ዝግጅቱ ከጨረሰ በኋላ ያው ይጨነቃል። ከጀርባ ግን ህዝቡ ጋር ይዘውት የሚመጡት እነሱ ናቸው። ሙገሳም ካለ ወቀሳም ካለ የሚቀበሉት እነሱ ናቸው እና ጎልተው ቢታዩ አይደንቅም። በፊልምም ላይ እንደምታየው ነው ቀድሞ የሚታዩት የህዝብ ምልክት ስለሆኑ ስለሆኑ ማለት ናቸው። እና ግን ከዛ በፊት ደራሲ አለ። ከደራሲው ቀጥሎ አዘጋጅ አለ። ካዘጋጁ ጀርባ ደግሞ አብረው የሚመጡ የመድረክ ባለሙያዎች አሉ። ለምሳሌ ዲዛይን፣ የመድረኩ ጀርባው ምን መምሰል አለበት፣ ሲነሪው ሰዓሊ ያስፈልጋል፣ አርት ዳይሬክተር ያስፈልጋል። ድምፁን፣ የድምፅ ግብዓቶችን በማሰባሰብ እዚህ ቦታ እዚህ ቦታ ይሄ መግባት አለበት ብሎ የሚሰራ የድምፅ ባለሙያ አለ። መብራቱ ደግሞ መቼ ነው ጨለማ መቼ ነው ብርሃን መቼ ነው ስፔሻል ኢፌክት የሚያስፈልገው መቼ ነው፣ ከዚህ ድምፅ ጋር የሚሄድ ላይት፣ ከዚህ ንግግር ጋር ከዚህ ሙድ ጋር የሚሄድ ብርሃን፣ ፈካ ያለ ሙድ ሲኖር ፈካ ያለ ብርሃን ታመጣለህ። ጨለም ሲል ደግሞ የምታጨልንበት ነገር አለ። አንዳንዴ ደግሞ ግለሰቦች መነማነ ብቻቸውን በሚሆኑ ፊታቸውን ብቻ ሲያስፈልግ እንደውም ቴክኖሎጂ ቢፈቅድ ከንፈር ብቻ የሚታይበት ትያትር አለ የከንፈሩን እንቅስቃሴ ብቻ ተመልካች እንዳይ እና እነዚህ ባለሙያዎች አሉ። ከጀርባ ግንባታ ደግሞ ቢልድ መድረክ የሚገነቡ ደግሞ አሉ። ሕንፃ ቤት የሚሰሩ ደግሞ አሉ፣ አናፂዎች እንደምንላቸው በነፃ በተለያየ መንገድ አልባሳት፣ የአልባሳት ባለሙያዎች አሉ። እና ከመድረክ ጀርባ ያሉ ብዙ ባለሙያዎች አሉ። ስለዚህ እነሱ መጠው የሚናገሩት ነገር መኖር አለበት የሚል አንድ ሁለተኛ እንዳልከው በእድሜ ወጣቶች አሉ፣ አብረው የሰሩ አሉ፣ ገና ከትምህርት ቤት የተወጣው አራት አምስት አመት መካከለኛ እድሜ ያሉ አሉ፣ አንጋፋዎች አሉ፣ ፕሮዲሰሮች አሉ እና አዘጋጆች አሉ። እንግዲህ ከጋሽ ተክሌ ጀምረህ እነ ጌትነት እንየው እና በባልቻ እነ ኪሮሳይለ ስላሴ እነዚህ ስታይ እንግዲህ ከቀደመዎች ማለት ትችላለህ። ዝቅ ስለ ወጣቶቹ ምንም አሉ እና ይሄ መኖሩ ሀሳቡን የሁሉንም እንትን ለማጠቃለል የእነሱንም ሀሳብ ለማግኘት ይረዳል በሚል ነው። እንግዲህ ወደዛ ይሄ ነው ናይቲንግ አንድ ነገር ይመስለኛል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።